ሰላም ለአስናኒከ አያተ አይናቁ እለተሳእከ በፈትለ ሥጋ ወደም እስከ ሰረው ይሆን ጻንአ ኢየሱስ ክርስቶስ ዘተሰመይከ መሶአ ከርስየ ረኅበ እግዚኦ ወውሳጤ ጉርየ ጸማ እንበለ ኮነኒየ ሀበኒ ሥጋከ መብላእ